ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። የአሜሪካ ድምፅ ራዲዮ ከዋሽንግተን ዲሲ በ21፣ 25ና 31 ሜትር ባንዶች የሚያስተላልፈውን ፕሮግራም አሁን ጀመረ። ትናንትና አምስት ሰዓት ላይ መከላከያዎች የሆነ ፋኖ ባል ነው ብለው ክትትል ሲያደርጉ ልጁን ብለው ወደ መስ ካምፕ ይዘው ሲሄዱ ወጣቶች ድንገ ወረወሩ መጨረሻ ላይ ኮሎኔሩ በድንጋይ ሲመቱት አንዱ ሁለት ወታደሮች ልጆች ሚስቸ ያው ልጆቹ አራት ልጆች አሁን ባህርዳር ሆስፒታል እየታከሙ ነው፣ ሪፈርተ ተብለው አንድ ሴት ሙታለች። በደቡብ ወሎ ዞን መካነ ሰላም አስተዳደር የመንግስት ኮሚኒኬሽን ጽፈት ቤት ቡድን መሪ አቶ አረጋ አህመድ ናቸው። የሰማችኋቸው ሙሉ ዘገባው በዕለቱ አብርስ ይቀርባል። በጋምቤላ ክልል አያሌዎች የተገደሉበት የብሔር ግጭት የመንግሥት ትኩረት እንደሚሻ ኢሰመኮ አሳሰበ። በዚህም ላይ ዝርዝሩ ደርሶናል በመጽሔቱ የትንታኔ ክፍለ ጊዜ ይቀርባል። ሌሎች በርከት ያሉ ወቅታዊ ዘገባዎችና ቅንብሮችም ይዘናል። የምሽቱ አስተናጋጃችሁ አሉላ ከበደ ነኝ። ሰኞ ሐምሌ 17 2015 ዓ ም የሰዓቱን የዓለም ዜና የሚያሰማን እንግዶ ወልዴ የቴክኒክ አቀናባሪዋ ብርሃን ኃይሉ ናቸው። እስከ ምሽቱ አራት ሰዓት አብረናችሁን ዘልቃለን። በቅድሚያ ግን የሰዓቱን የዓለም ዜና በድጋሚ እንደምናመሻችሁ፣ ዜናውን የማሰማችሁ እንግዶ ወልዴ ነኝ። ለምሽቱ ከያዝናቸው ዜናዎች ውስጥ በሱማሊያ አጥፍቶ ጠፊ ባደረሰው ጥቃት ቢያንስ ሃያ ሰዎች መገደላቸው በሱዳን አውሮፕላን ተከስክሶ ዘጠኝ ሰዎች መሞታቸው፣ እንዲሁም በጋና አንድ ሚሊዮን ዶላር ከቤታቸው የተሰረቀው ሚኒስትር ተያዙ የሚሉት ይገኙበታል። ወደ ዝርዝሩ እናልፋለን። በደቡብ ወሎ ዞን መካነ ሰላም ከተማና በሰሜን ወሎ ዞን ወልዲያ አካባቢዎች በመከላከያና በታጠቁ ኃይሎች መካከል ተደረገ በተባለ የተኩስ ልውውጥ ሦስት ሰዎች እንደሞቱ የሆስፒታል ምንጮች አስታውቀዋል። ጉዳት ከደረሰባቸው መሃል ሲቪሎችና የመንግሥት የጸጥታ ኃይሎች እንደሚገኙባቸው ምንጮቹ ተናግረዋል። የወልዲያ ከተማ አስተዳደር መንግስት ኮሚኒኬሽን መምሪያ በበኩሉ የነበረው የተኩስ ልውውጥ ሳይሆን የተኩስ ድምፅ ነው ብሏል። አድማጮች ይህን ጉዳይ በተመለከተ ከዜናው ቀጥሎ በሚቀርበው አብይ ርዕሳችን እንመለስበታለን። በሶማሊያ አንድ አጥፍቶ ጠፊ ዛሬ ማለዳ በአንድ ወታደራዊ አካዳሚ ላይ አድርሶታል በተባለ ጥቃት ቢያንስ ሃያ የሚሆኑ ወታደሮች መሞታቸውን የቪኦኤ ምንጮች ተናግረዋል። ጥቃቱ የተፈጸመው ጃሊሲያድ በተባለው ወታደራዊ አካዳሚ ውስጥ የሚገኙ ወታደሮች ከቁርስ በኋላ ተሰልፈው ሳለ ነው ተብሏል። በጉዳዩ ላይ እንዲናገሩ ፈቃድ እንዳልተሰጣቸው የገለጹና ስማቸው እንዲጠቀስ ያልፈለጉ ወታደራዊ ባለሥልጣን ለቪኦኤ እንደተናገሩት በጥቃቱ በደርዘን የሚቆጠሩ ወታደሮችም ተጎድተዋል፣ አንዳንዶቹም ለሕይወት አስጊ ሁኔታዎች ውስጥ እንደሚገኙ ምንጩ ጨምረው ገልጸዋል። አልሻባብ ለጥቃቱ ኃላፊነት እንደሚወስድ በቴሌግራም መልእክት አስታውቋል። አጥፍቶ ጠፊ አባሉ 73 የሚሆኑ ወታደሮችን ገድሎ 124 ደግሞ ማቁሰሉን ቡድኑ ቢገልጽም የሟቾቹና የተጎጂዎቹ ብዛት በገለልተኛ ወገን አልተረጋገጠም። ጥቃት አድራሹ ወታደራዊ ልብስ ለብሶ እንደነበርም ታውቋል። በጥቃቱ ኢላማ የሆነው ብርጌድ በእንደ አውሮፓውያን አቆጣጠር 2017 በአፍሪካ ከፍተኛ ቁጥር ያላቸውን ሰዎች በገደለውና በሞቃዲሹ በደረሰው የሽብር ጥቃት ስድስት መቶ የሚሆኑ ሰዎች መገደላቸውን ተከትሎ ሰለባዎችን ለማሰብ የተቋቋመ ብርጌድ ነው። የቻይና ኮሚኒስት ፓርቲ የውጭ ጉዳይ ቢሮ ኃላፊ የሆኑት ዋንግ ይ ከኢትዮጵያው ጠቅላይ ሚኒስትር አብይ አህመድ እንዲሁም ከምክትል ጠቅላይ ሚኒስትርና የውጭ ጉዳይ ሚኒስትር ደመቀ መኮንን ጋር በሳምንቱ መጨረሻ ተገናኝተው መነጋገራቸው ታውቋል። የኮሚኒስት ፓርቲው የፖሊት ቢሮ አባልም የሆኑት ዋንግ ይ ደቡብ አፍሪካ ላይ በሚደረገው የብሪክስ ስብሰባ ላይ ለመገኘት በሚያቀኑበት ወቅት እግረ መንገዳቸውን ወደ ኢትዮጵያ ጎራ እንዳሉ የቻይናው ማዕከላዊ የቴሌቪዥን ጣቢያ ሲሲቲቪ በዘገባው አመልክተዋል። ኢትዮጵያ ብሪክስን ለመቀላቀል ባለፈው ወር መጠየቋ ይታወሳል። ቻይና ለራሷ የሚስማማውን የልማት ጎዳና አጥብቃ በመያዝ ያስመዘገበችው የኢኮኖሚና የማኅበራዊ እድገት ለሌሎች አዳጊ ሀገራት ምሳሌ ሆነዋል ሲሉ ጠቅላይ ሚኒስትር አብይ መናገራቸውን ዘገባው አመልክቷል። ኢትዮጵያ ችግር በገጠማት ወቅት ሁሉ ቻይና ጠንካራ ድጋፍ በማድረግ ወዳጅነቷን አሳይታለች ሲሉ አክለዋል። ጠቅላይ ሚኒስትሩ ሁለቱ ሀገራት በበርካታ መስኮች ትብብር እንደሚያደርጉ ያወሱት ዋንጊ ሀገራቸው የኢትዮጵያን መልሶ ግንባታና ኢኮኖሚያን ለማንሰራራት የምታደርገውን ጥረት እንደሚደግፉ ተናግረዋል። ከምክትል ጠቅላይ ሚኒስትር ደመቀ መኮንን ጋር ባደረጉት ቆይታም ኢትዮጵያ ሉዓላዊነቷን እና የግዛት አንድነቷን ለመጠበቅ የምታደርገውን ጥረት ቻይና እንደምትደግፍ ዋንጊ አስታውቀዋል። አድማጮች ዜና በቀጥታ የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ስቱዲዮ 18 ነው። በምስራቅ ሱዳን የአንድ የህዝብ ማመላለሻ አንቶኖቭ አውሮፕላን ተከስክሶ አራት ወታደሮችን ጨምሮ ዘጠኝ ሰዎች መሞታቸውን አገሪቱ ሰራዊት አስታውቋል። አንድ ህጻን ግን ከአደጋው መትረፉን ሰራዊቱ ጨምሮ ገልጿል። አደጋው የደረሰው በሰራዊቱና በፈጥኖ ደራሽ ኃይሉ መካከል የሚካሄደው ውጊያ አንድ መቶኛ ቀኑን በያዘበት ወቅት ነው። ግጭቱ በሚሊዮኖች የሚቆጠሩ ሰዎችን አፈናቅሏል። ጦርነቱ መቶ ቀን ሞላው፣ በሕይወትና በመሠረተ ልማት ላይ ከፍተኛ ጉዳት አድርሰዋል። ከዚህ የከፋው ቀን ግን ከፊታችን ተደቅኗል ሲሉ በሱዳን የኖርዌይ ስደተኞች ምክር ቤት ኃላፊ የሆኑት ዊሊያም ካርተር ለአሶሴትድ ፕሬስ ተናግረዋል። ጦርነቱ በአጠቃላይ ቀጠናውን የማውደም አቅም አለው ሲሉም ተደምጠዋል። ኃላፊው ደዋላ በተሰኘችው የካሜሩን የንግድ ማዕከል ከተማ አንድ ህንፃ ተደርምሶ እስካሁን 33 ሰዎች መሞታቸው ሲታወቅ 21 የሚሆኑት ደግሞ ጉዳት ደርሶባቸዋል ሲሉ የአካባቢው ባለሥልጣናት ለኤኤፍፒ ዜና ወኪል ተናግረዋል። ባለ አራት ፎቁ ህንፃ በሌላ የመኖሪያ ህንፃ ላይ ቅዳሜ ሌሊት እንደወደቀ ሲታወቅ የአደጋ ሠራተኞች ዛሬ የሰኙም ከፍርስራሹ ውስጥ በሕይወት የተረፉ ሰዎች ይኖሩ እንደው ለማግኘት ፍለጋ ላይ ናቸው። በእንዳረፓን አቆጣጠር 2016 በተመሳሳይ ሁኔታ በደረሰ አደጋ አምስት ሰዎች መሞታቸውንና ይህም በግንባታ ደንቦች መጣስና ደካማ የጥገና ሥራዎች ምክንያት ነው ሲሉ ባለሥልጣናት ተናግረዋል። የሀገሪቱ ፕሬዝደንት ፖል ቢያ በከተማዋ ደረጃቸውን ያልጠበቁ ህንፃዎች እንዲፈርሱ ትዕዛዝ አስተላልፈዋል ተብሏል። በመጨረሻም በጋና አንድ ሚሊዮን ዶላር ጥሬ ገንዘብ በቤት ሰራተኞቻቸው ተሰርቋል መባሉን ተከትሎ በሳምንቱ መጨረሻ ሥልጣናቸውን የለቀቁት ሚኒስትር በሙስና ተጠርጥረው ዛሬ በቁጥጥር ስር መዋላቸው ታውቋል። የጽዳት ሚኒስትር የሆኑት ሴሲሊያ አቤና ዳፓ ያንን ያህል ገንዘብ እንዴት ቤታቸው ሊገኝ እንደቻለ ተቻለ በሚል ተቃዋሚ ፓርቲው ሰዎች ጥያቄ አንስተዋል። ሙስናና ከሙስና ጋር የተያያዘ ወንጀል ሳይፈጽሙ አይቀርም በሚል ጥርጣሬ ሚኒስትሯ በቁጥጥር ስር መዋላቸውን ልዩ አቃቤ ሕጉ አስታውቋል። ሚኒስትሯ የተያያዙት የፕሬዝደንት ናና ኩፎ አዶ መንግስት ሀገሪቱን የገጠማትን የኢኮኖሚ ቀውስ ለማስተካከል በሚጥርበትና ከዓለም አቀፉ የገንዘብ ተቋም አይኤምኤፍ 3 ቢሊዮን ዶላር ብድር በሚሻበት ወቅት ነው። ከሚኒስትሯ መኝታ ቤት ከ1 ሚሊዮን ዶላሩ በተጨማሪ 300000 ዩሮ እና በሚሊዮን የሚቆጠር የአገሪቱ ጥሬ ገንዘብ ወስደዋል የተባሉ የቤት ሰራተኞች የስርቆት ክስ እንደተመሠረተባቸው የኤኤፍፒ ዘገባ አመልክቷል። አድማጮች፣ ለምሽቱ ለዜና የተመደበው ጊዜ በዚሁ ተፈጽሟል። ከቀሪው ክፍለ ጊዜ ጋር አብራችሁ እንድትቆዩ የጋበዝኩ፣ መልካም ምሽት። እንግዲህ ወልዴን ለሰዓቱ የዓለም ዜናዎች አመሰግናለሁ። ክቡራትና ክቡራን አድማጭ ተመልካቾቻችን የምትከታተሉት ከዋሽንግተን ዲሲው የአሜሪካ ድምፅ ራዲዮ ጣቢያ የአማርኛው ቋንቋ አገልግሎት የሚተላለፈውን ስርጭታችንን ነው። ሰኞ ሐምሌ 17 2015 ዓ ም አስተናጋጃችሁ አሉላ ከበደ ነኝ። የድምፅና ምስል አቀናባሪዎቹ ግርማ ደግፋና ሲሳይ አሸናፊ፣ የዕለቱ ዋና አዘጋጅ ጽዮን ግርማ፣ የማኅበራዊ አስ ዝግጅቶች አሰናጃችን አባየሁ ገበያው ናት። ዚነብ መሐመድ ደግሞ የቀጥታ ድምፅና ምስል አቀናባሪያችን ናት። አሁን በቀጥታ ወደ እለቱ አቢሬ እስከ ማለፋችን አስቀድሞ ቆየት ብለው ከሚሰሙት ዝግጅቶች አንዱን ለቅምሻ አንበል። ራስን የመግደል ሀሳብ እና የድብርት መድኃኒቶች አንዳንድ ጥናቶች ላይ አብረው ተገኝተዋል። በተለይ ይሄ ሞርታሊቲ የስታቲስቲክስ ቢሮዎች ሪፖርት ነው ሁለት ነገሮች አንድ ላይ አሉ ማለት አንዱ አንዱን ፈጠረ ማለት። በልማዱ አነጋገር የመደበት ሕመም በመባል የሚታወቀውን በእንግሊዝኛው አጠራር ዲፕሬሽን የሚባለውን በሽታ ለማከም የሚሰጡ መድኃኒቶች ራሳቸው ራስን የማጥፋት ዝንባሌ ያባብሳሉ የሚለውን አስተያየት ትክክል ነው ወይ በሚል ለቀረበ ጥያቄ ከባለሙያ የተሰጠ ማብራሪያ የተወሰደ ነበር። የሰማችሁት ሙያዊ ማብራሪያውን የሰጡን ፕሮፌሰር ዮናስ እንዳለገዳ ናቸው። በሁለተኛው አጋማሽ በሐኪሙን ይጠይቁ ቅንብራችን ይመለሳሉ። አሁን የሰዓቱን አቢረስ በሰሜንና ደቡብ ወሎ ከተሞች የተኩስ ልውውጥ የሞትና አካል ጉዳት አደረሰ። በደቡብ ወሎ ዞን መካነ ሰላም ከተማና በሰሜን ወሎ ዞን ወልዲያ አካባቢዎች በመከላከያና በታጠቁ ኃይሎች መካከል ተደረገ በተባለ የተኩስ ልውውጥ ሶስት ሰዎች እንደተገደሉ የሆስፒታል ምንጮች አስታውቀዋል። ጉዳት ከደረሰባቸው መካከል ሲቪሎችና የመንግስት የጸጥታ ኃይሎች እንደሚገኙባቸውም ምንጮቹ ተናግረዋል። የወልዲያ ከተማ አስተዳደር መንግስት ኮሚኒኬሽን መምሪያ የነበረው የተኩስ ልውውጥ ሳይሆን የተኩስ ድምፅ ነው ይላል። መስፍና አድራጌ ዝርዝሩን ይዘዋል። በደቡብ ወሎ ዞን የመካነ ሰላም ወረዳ ነዋሪ ትናንት ከሰዓት በፊት የመከላከያ አባላት አንድ የፋኖ አባል በቁጥጥር ስር ለመዋል ሞከራ ማድረጋቸውን ተከትሎ እርምጃውን ከተቃወሙ የከተማዋ ነዋሪዎች ጋር ግጭት መፈጠሩን ጠቁመዋል። ይቆሰላል፣ ይሞታለ። እንደገና ደግሞ አሁን ተኩስ ይሰማል። በስተ ምዕራብ አካባቢ ከአባይ አካባቢ ምን አይነት ሰዎች የሆነ የቆሰሉ የሞቱት ቀን ስራ ሚሰሩት እንደገና ደግሞ ስንደኛዊቱ ሴቷ ከቤተ ክርስቲያን ስትወጣ ትሞታለች። ሴተመ ትባላለች። ጠላሻ በዝቅተኛ ኑሮ ደረጃ የምትተዳደርና የቆሰለ ደግሞ አንድ መከታ ማር የሚባል ልጅ ያለ የግብርና ባለሙያ ነው። ከባድ የመቁሰል አደጋ ንትል ብሎበታል። በመካነ ሰላም ሆስፒታል ውስጥ የሚሰሩና ስማቸውን ያልገለጹ የጤና ባለሙያ አስራ ሁለት አካባቢ ቁስለኛ አንድ ደግሞ ሮቶች ነው አራት ጉዳት የደረሰባቸው በምን ይሆን? የከተማ አስተዳደሩ መንግስት ኮሚኒኬሽን ጽህፈት ቤት የሚዲያና ህዝብ ግንኙነት ቡድን መሪ አረጋ አህመድ ለአንድ ሰው ሞትና ለሌሎች አካል ጉዳት ምክንያት የሆነውን ክስተት ሲያብራሩ ትናንትና አምስት ሰዓት ላይ መከላከያዎች የሆነ ሳና ባል ነው ብለው ክትትል ሲያደርጉ ልጅን ይዘው ወደ እነሱ ካምፕ ይዘው ሲሄዱ ወጣቶች ድንጋይ ወረወሩ። መጨረሻ ላይ ኮሌኔሩን በግዛ ሲመቱት አንዱ ሁለት ወታደሮች ልጆች መስራቸው፣ ያው ልጆቹ አራት ልጆች አሁን ባህር ዳር ሆስፒታል የተሳለ እየታከሙ ነው። ሪፈር ተብለው አንድ ሴት መታለች። ስማቸውን ከመግለጽ የተቆጠቡት ሌላው አስተያየት ሰጪ ግጭቱን ተከትሎ በከተማዋ አለመረጋጋት ተፈጥሮ እንደነበር ጠቁመዋል። ብዙ ተሳቢዎች ማዳበሪያ ከጎጃም አራክፈው የሚመለሱ የኮካኮላ ምርጥ ነው፣ የተለያሉ መኪኖች በቃ በመስመር ታግተዋል። እንቅስቃሴም የለ የባጃጅም የትራንስፖርትም አገልግሎት የለ። ከደሴም የሚመጡ ውጭ ነው የሚመጡ መንገድ ወታደር ካምፑ ካለበት ከአምስት ኪሎ ሜትር ርቀት ላይ ይወርዳሉ። የሀገር መከላከያ I would let... ኪሎ ሜትር ራድስ ከደሴ መስመር የሚገባውን አያስገባም። ህብረተሰቡ በእግሩ መንገድ ወደ አምስት ኪሎ ሜትር ርቀት እየወረደ ወንዝ አለ፣ ትልቅ ወንዝ በወረዳ የሚባል በዛ በእግሩ ልያዝለው። ሴቶች በቃ ያንን ወንዝ ሞልቷል። ደግሞ አሁን ክረምቱ በጣም ከባድ ስለሆነ እየተንገላታ ነው። በእግራቸው ነው የሚገቡት፣ ወደ መካነ ሰላም ነው። አዎ፣ በእግር ነው የሚገባው። በተለይም ትናንት እሁድ ሀምሌ አስራ ስድስት ቀን ሁለት ሺ አስራ አምስት አመተ ምህረት በመቅደላ ዩኒቨርሲቲ የመካነ ሰላም ካምፓስ የምረቃ ስነስርዓት እየተካሄደ ስለነበር ክስተቱ በተመራቂ ተማሪዎችና ቤተሰቦቻቸው ላይ አለመረጋጋት ፈጥሮ ማለፉን ገልጸዋል። የከተማ አስተዳደሩ መንግስት ኮሚኒኬሽን አመራር ትናንት ከነበረው ግጭት በኋላ ዛሬ አንጻራዊ ሰላም በከተማዋ እንደሚታይ የተሽከርካሪዎች እንቅስቃሴ እንደተጀመረና የመንግስት ተቋማት በስራ ላይ እንደሚገኙ አብራርተዋል። የሃይማኖት መሪው ከትናንት ጀምረው መሰላታ ኃላፊ ጋር ተወያይተው የተያዙትን ልጆች ማስለቀቃቸዋል። ዛሬ ከነጋ አንድ የዚሁ ሀገር ሽማግሌዎችና ሃይማኖት መሪዎች ከአመራሮች ጋር እንዴት ነው ህብረተሰቡ ጋር መግባባት ያለብን በሚል ሲወያዩ አርፍደዋል። አሁን ያለው አጠቃላይ ሁኔታ በጣም ዜና ነው። ከነጋ በተመሳሳይ ሁኔታ ከትናንት ወዲያ በወልዲያ ከተማ ከምሽቱ ሶስት ሰዓት በኋላ በተቀሰቀሰ ተኩስ ሰዎች በሞታቸውንና አካል ጉዳት መድረሱን የከተማ ነዋሪዎች ገልጸዋል። ስማቸውን ከመናገር የተቆጠቡ የከተማ ነዋሪ ተኩሱ የተቀሰቀሰው ምሽት በመሆኑ ማን በማን ላይ እንደሚተኩስ በግልጽ መናገር ይከብዳል ብለዋል። ይህ ወልዲያ ከተማ ነዋሪ ነኝ። የተኩስ ልውውጥ የለም መከላከያም ሌላ አልገጠመም እና በጨለማ ነው። ጥይት እንደማን ዝም ብሎ ይተኮሳል። በተለያየ አቅጣጫ ነው የሚተኮሰው። ማንነቱ አይታወቅም። ነገር ግን በተባራሪ ጥይት በጣም ቢያ የሆነች ሁለት ህፃን ይዛ ፒያሳ ደብረ ገሌላ ወልዲያ ከተማ ላይ ከልጆቿ ፊት እንደተመታትና እንደሞተች ይህንን እንደ ማንኛውም እንደ ወልዲያ ከተማ ህዝብ ሰምቻለሁኝ። የወልዲያ ከተማ አስተዳደር መንግስት ኮሚኒኬሽን መምሪያ ኃላፊ አስናቀች አይሌም የተኩስ ድምጽ ተሰማ እንጂ በሁለት ወገን መካከል የተደረገ የተኩስ ልውጥ አልነበረም ብለዋል። ይሁን እንጂ ኃላፊዋ ከመንግስት ጸጥታ ኃይሎችም ጉዳት የደረሰባቸው እንዳሉና ሁለት ሰዎች መሞታቸውን አረጋግጠዋል። ከትናንት ወዲያ መጠነኛ የሆነ ግጭት ነበረ። የተኩስ ድምፅ ተሰማ። ከሁለት ከሶስት ሰአት የተኩስ ድምፅ በኋላ ተኩስ ሰርዷል። የተኩስ ልውውድ አይደለም ተኩስ ነው የተሰማው። በዚህ ተኩስ መካከል ሁለት ሰዎች ህይወት አልፏል። መንገድ ዳር በቀሎ በመጥበስ ላይ የነበረች ሴት እና አንድ ደግሞ ከየት አካባቢ እንደሆነ በውል ያልታወቀ ልጅ እሱ ላይ ነው ጉዳት የደረሰው ሁለት የሚሆኑ የጸጥታ አካላት ቆሰሉ አልብሮንድ በመንቀሳቀስ ላይ የነበሩ ናቸው። ካለው የጸጥታ ሁኔታ አንጻር የስሜ መጠቀስ ለአደጋ ያጋልጠኛል ያሉ የወልዲያ ሆስፒታል ባልደረባ ወደ ሆስፒታሉ ህይወታቸው አልፎና ቆስለው የመጡ ስለ መኖራቸው ተናግረዋል። ከእነዚህም የመንግስት የጸጥታ ኃይሎች እንደሚገኙባቸው ጠቁ በዛ የተኩስ ልውውጥ የተወሰኑ የጸጥታ ኃይሎችም የተጎዱበት በታጣቂ ኃይሎቹ በኩል ያለውን ምን ያሉ የሆነ ጉዳቱ ማወቅ አልቻልም። ከፖሊስም የተወሰነ የተመቱ ነበሩ

ወደ ሆስፒታል መጥተው ሲገቡ ወደ ህይወታቸው አልፎ ነበረ። እነሱ ደስኬር የሰራንበት ሁኔታ ነው ያለው። ሌላ ሶስት ሰዎች አካባቢ በህክምና የመጡ እና አይ ሁለቱ ህክምና እያገኝ ያለበት ሁኔታ ነው። እኛ በሌላ በኩል አስተያየታቸውን የሰጡ የከተማ ነዋሪ በከባድ መሳሪያ ጭምር የታገዘ የተኩስ ልውውጥ እንደነበር ጠቁመዋል። የተለያየ ጥይት ከላሽ ያለ ከዛም ከፍ ያለ እንደ አይነት መሳሪያ ብዬ ባልናገርም ሰበማ እናውቀው በጣም ከፍተኛ የሆነ ጥይት ተኩስ ነበረ። ቤታችንን ዘግተን ነው የተቀመጥ ነው። የሞትና የአካል ጉዳት ካስከተለው ክስተት በኋላ ዛሬ በወልዲያ ከተማ ሰላማዊ እንቅስቃሴ መቀጠሉን የመንግስት ኮሚኒኬሽን መምሪያ ኃላፊዋ ጠቁመዋል። አካባቢው ሰላም ወዳድ እና ችግሮችን ወዳው መቋቋም የሚችል ማህበረሰብ በመሆኑ ምክንያት ዛሬ በጣም በተረጋጋና ሰላማዊ በሆነ መንገድ ያለች ከተማ ለመሆኑ ለምሳሌ ዛሬ እንደማሳያ በሁለት ሺ አስራ አምስት በጀት አመት ሰሩ መሰረተ ልማቶችን ከስልሳ ሁለት ሚሊዮን ብር በላይ ምረቃ እያካሄደ ነው። ያን ያክል ማህበራዊ ሚዲያው እንደሚያባብሰው እና ችግሮች በዛ መንገድ የተፈጠሩ አይደሉም። የወልዲያ ከተማ አስተያየት ሰጪ በአካባቢው የሚስተዋለው የጸጥታ ችግር መፍትሄው ውይይት ነው ብለዋል። በተለይ የወልዲያ ከተማ ህዝብ በጥይት ተኩስ በስቃይ ያለፈ ህዝብ ነው። ብዙ ግፍ እና መከራ የደረሰበት ህዝብ ነው። አሁን ህዝባችን የጥይት ተኩስ አይደለም የመሳሪያ አይነት በቃ ማየት አይፈልግም። የአማራ ህዝብ ብዙ ጥያቄዎች አሉት ያልተመለሱለት። ለሰላሳ ለአርባ አመት ገደልበት፣ ፈናቀልበት፣ ሲንኮላሽበት በጨላማ ሲታሰርበት፣ በማንነቱ ሲገደልበት የነበረ ሁኔታ ነው የነበረው። ስለዚህ እነዚህ ደግሞ በአስቸኳይ እንዲፈቱ ይፈል ይፈልጋል በአስቸኳይ ሲፈቱ ደግሞ በሰላማዊ መንገድ በውይይት እንዲሆን ህዝቡም ሌላውም አካል ይፈልጋልን። ከዚህ በዘለለ ጥይት በመተኮስ ህዝብን በመረበሽ የአማራ ጥያቄ መለሳን ተብሎ አይታሰብም። የሚመለከት የጸጥታ አካል፣ የክልላችን መንግስት ከክልላችን ህዝብ ጋር ችግር አለ ብለው ከወጡ ወንድሞቻችን ጋር በተለይ ከአማራ ፋኖ ጋር ቁጭ ብሎ የመወያየት መፍትሄ ማፈላለጅ አለበት። የመንግስት የጸጥታ ኃይሎች የፋኖ አባላትን እና የታጠቁ ኃይሎች በቁጥጥር ስር ለማዋል እያካሄዱት ነው በተባለ እንቅስቃሴ ከቅርብ ጊዜያት ወዲህ በሰሜንና በደቡብ ወሎ አካባቢዎች በሰራዊቱና በታጠቁ ኃይሎች መካከል ተደጋጋሚ የተኩስ ልውጥ እንደሚካሄድ ለአሜሪካ ድምፅ አስተያየታቸውን የሰጡ የቆቦ ወልዲያና መካነ ሰላም ከተሞች ነዋሪዎች አስታውቀዋል። ለአሜሪካ ድምፅ ለተጠናቀረው ዘገባ መስፍን አራጌ ነኝ። መስፍን አራጌን ለዘገባው አመሰግናለሁ። ክቡራትና ክቡራን አድማጭ ተመልካቾቻችን ተከታዩ ርዕስ ደግሞ ወደ ጋምቤላ ያሻግረናል። በጋምቤላ ክልል በርካቶች የተገደሉበት የብሔር ግጭት የመንግሥትን ትኩረት ይሻል ሲል ኢሰመኮ አሳስበ። የኢትዮጵያ ሰብአዊ መብቶች ኮሚሽን ትላንትና ባወጣው መግለጫ ብሔርተኛ ታጣቂ ቡድኖች በልዩ ልዩ የክልሉ ወረዳዎች በፈጸሙት ጥቃት በርካታ ንጹሐን ሰዎች እንደተገደሉ አስታውቋል። በጥቃቱም ሳቢያ የአካል ጉዳት የነዋሪዎች መፈናቀልና የንብረት ውድመት መድረሱንም አመልክቷል። የተቋሙ ምክትል ዋና ኮሚሽነር ራኬብ መሰለ መግለጫውን ተከትሎ ለአሜሪካ ድምፅ በሰጡት ማብራሪያ በወንዞች ሙላት የተነሳ በግጭቱ የተጎዱ ሰዎች ወደ ሕክምና መስጫ ተቋማት ሳይደርሱ በየመንገዱ ሕይወታቸው እንዳለፈም ተናግረዋል። በጋምቤላ ክልል ያለው የጸጥታ ሁኔታ እያደረሰ ካለው ከፍተኛ ጉዳትና የመብቶች ጥሰት አንጻር የመንግስትን ተጨማሪ ትኩረት እንደሚፈልግ ምክትል ኮሚሽነሯ ገልጠዋል። ገብረ ሚካኤል ገብረ መድን ተከታትሎታል። የኢትዮጵያ ሰብአዊ መብቶች ኮሚሽን ትናንት ባወጣው መግለጫው ከግንቦት ወር 2015 ዓ.ም ጀምሮ በልዩ ልዩ የጋምቤላ ክልል ወረዳዎች ሲከሰቱ የቆዩ ትጥቃዊ ግጭቶችንና እያስከተሉ ያሉትን የሰብአዊ መብቶች ጥሰት አስመልክቶ ክትትል በማድረግ ላይ እንደሚገኝ አውስቷል። የግጭቱ መነሻ በኢታንግ ልዩ ወረዳ የተፈጠረ አለመግባባት እንደሆነ የጠቀሰው መግለጫው ይህም በፍጥነት ወደ ብሔር ግጭት መሸጋገሩን ያሳያል። በትጥቃዊ ግጭቱ የተለያዩ የብሔር ታጣቂዎች በኢታንግ በጋምቤላና በጎግ ወረዳዎች እንደዚሁም በጋምቤላ ከተማ ብሔር ብሔረሰቦች ተብሎ በሚጠራው አካባቢና በሌሎችም የከተማው ሰፈሮች ላይ በፈጸሟቸው ጥቃቶች አያሌ ንጹሐን መገደላቸውን አመልክቷል። ስለ መግለጫው ለአሜሪካ ድምፅ ያብራሩት የተቋሙ ምክትል ዋና ኮሚሽነር ራኬብ መሰለ በግጭቱ የተጎዱት ሰዎች በጊዜ የሕክምና እርዳታ ማግኘት እንዳልቻሉ ተናግረዋል። በትክክል ምን ያህል ሰው እንደተጎዳ፣ ምን ያህል ንብረት እንደወደመ ለማወቅ በጣም ተቸግረናል። በጸጥታው ሁኔታ ቦታው ላይ ተገኝተው የእኛ ባለሙያዎች ማረጋገጥ አልቻሉ። ስለዚህ በሪፖርት የደረሱን ሰዎች መሞታቸውን አንዳንድ አካባቢዎች ሙሉ ለሙሉ በሚባል ሁኔታ እንደወደቡ በዛም ምክንያት ያንን ሁኔታ ለማምለጥ ሰዎች እንደተሰደዱ ጉዳት የደረሰባቸው ሰዎች ወደ ሕክምና ለመምጣት አስቸጋሪ ሆኖባቸው የባሮ ወንዝም ስለሞላ ታጣቂዎችን በአካባቢው ስላሉ እየቆዩ ሲመጡ አንዳንድ ሰዎች መንገድ ላይ ራሱ እየሞቱ እንደሆኑ ሪፖርት ደርሶናል። ያንን ሁኔታ ግን ቦታው ላይ ተገኝተን ለማረጋገጥ አልቻልንም። ስለዚህ በቁጥር ደረጃ ልነግርህ የምችለው ነገር የለኝም። የሚመለከታቸው አካላት በግጭቱ ለተጎዱት ና ለተፈናቀሉት ሰዎች አስቸኳይ እርዳታ እንዲያደርሱም ራኬብ መሰለ አሳስበዋል። አሁን ባለው ሁኔታ ክረምት ስለሆነ መንገዶች አስቸጋሪዎች ናቸው። የተጎዱ ሰዎች እራሱ ወደ ሕክምና ለመምጣት በጣም ጊዜ እየፈጀባቸው ስለሆነ አስቸኳይ የህክምና ድጋፍ እንዲሰጣቸው እንዲሁም ደግሞ በግጭቱ ምክንያት ከመኖሪያ አካባቢያቸው የተፈናቀሉ ሰዎችም ሰብአዊ ድጋፍ እንዲሰጣቸው ነው ምክረ ሀሳብ ያቀረብ ነው። የኢትዮጵያ ሰብአዊ መብቶች ኮሚሽን የግጭቱ ተሳታፊዎች የኑዌር ብሔረሰብ ታጣቂዎች፣ የአኛዋ ብሔረሰብ ታጣቂዎች፣ ከደቡብ ሱዳን የመጡ የታጠቁ ኃይሎችና በአንዳንድ የስደተኛ ካምፖች ውስጥ ይኖራሉ የተባሉ ግለሰቦች እንደሆኑ በመግለጫው ዘርዝረዋል። ባሳለፍነው ሳምንት መጨረሻ ላይ በክልሉ ከተቀሰቀሰው ግጭት ጋራ በተገናኘ ፒኖ በተባለ ቀበሌ 29 ሰዎች እንደተገደሉ አንድ የአካባቢውን ተወላጅ ጠቅሰን መዘገባችን ይታወሳል። ስለዚሁ ግጭት መግለጫ ያወጣው የኢትዮጵያ ሰብአዊ መብቶች ጉባኤም በኢታንግ ልዩ ወረዳ ፒኖ በተባለ ቀበሌ የተፈጸመው ጥቃት ብዙዎችን ለህልፈተ ሕይወትና ለአካል ጉዳት ከመዳረጉም በላይ የቤቶች ቃጠሎን የንብረት ውድመትንና የነዋሪዎች መፈናቀልን እንዳስከተለ አትተዋል። ቀደም ሲል የጋምቤላ ክልል የመንግሥት ኮሚኒኬሽን ጉዳዮች ጽሕፈት ቤት በሰጠው አስተያየትም በኢታንግ ልዩ ወረዳ የተጀመረው ግጭት የብሔር መልክ ይዞ ወደ ተለያዩ አካባቢዎች እንደተዛመተና በዚህም አያሌ ሰዎች መገደላቸውን አስታውቋል። የኢትዮጵያ ሰብአዊ መብቶች ኮሚሽን መግለጫ በአሁኑ ጊዜ ከፌዴራልና ከሀገር መከላከያ ሰራዊት የተውጣጣ ኃይል ከክልሉ የጸጥታ ኃይሎች ጋር በጋምቤላ ክልል እንደተሰማራ አመልክቷል። ይኸው እርምጃ የክልሉን የጸጥታ ሁኔታ በተወሰነ መልኩ እንዳረጋጋውም ገልጿል። ችግሩ ግን ስር በመስደዱ ዘላቂ መፍትሄ እንደሚያስፈልገው ምክትል ዋና ኮሚሽነሯ ራኬብ መሰለ ያመለክታሉ። ዘላቂ መፍትሄ የሚፈልጉ ጥያቄዎች አሉ። በተለይ በሁለቱ ብሔሮች መካከል ያለው ግንኙነት ዘላቂ መፍትሄ ይፈልጋል። እንዲሁም ደግሞ ከደቡብ ሱዳንም የሚመጡ ታጣቂዎች አሉ። በስደተኞች ሁኔታና በተቀባይ ማህበረሰብ መካከል ያለውም ግንኙነት በየጊዜው ከፍ ዝቅ እያለ የተወሰኑ ጉዳቶችን፣ ሰዎችን ሕይወት የሚያሳጣ አይነት ግጭቶች ላይ የሚያደርግ ስለሆነ ያ ዘላቂ መፍትሄ ካልተሰጠው አሁንም እያገረሸ የሰዎችን ሕይወት እያጠፋ እየሄደ ስለሆነ ይሄ ዘላቂ መፍትሄ እንዲገኝለት ችግሩን ከመጀመሪያው ጀምሮ ለመፍታት በመሞከር ዘላቂ መፍትሄ የሚያስፈልገው ለዛ ነው። ካልሆነ ጊዜውን እየጠበቀ እያገረሸ ሰዎች ይሞታሉ፣ ሰዎች ይሰደዳሉ፣ አንዳንድ ከተሞች ላይ ጉዳት ይደርሳል። ከሐምሌ አስራ ሁለት ቀን ሁለት ሺህ አስራ አምስት ዓመተ ምረት ጀምሮ የክልሉ መንግስት የሰዓት እላፊ ገደብ መጣሉን በመግለጫው የጠቀሰው ኮሚሽኑ አፈጻጸሙ ግን ነዋሪዎችን ለተጨማሪ የሰብአዊ መብቶች ጥሰት እንዳይዳርግ ጥንቃቄ እንደሚሻው ያሳስባል። በኮሚሽኑ መግለጫ የተጠቀሱት ዋና ኮሚሽነር ዶክተር ዳንኤል በቀለ ችግሩን ለመፍታት ከነዋሪዎች፣ ከስደተኞች፣ ከተቀባይ ማህበረሰብ ተወካዮች፣ ከፌዴራልና ከክልሉ የጸጥታ ኃይሎች እንደዚሁም በስደተኞች አያያዝ ላይ ከሚሰሩ ሀገራዊና ዓለም አቀፍ ተቋማት የተውጣጣ ጊዜያዊ አስተባባሪ የሥራ ቡድን ማዋቀር ከፍተኛ ጠቀሜታ እንደሚኖረው ገልጿል። አሜሪካ ድምፅ ገብረ ሚካኤል ገብረ መድህን አዲስ አበባ። በትግራይ ክልል የአደጋ ስጋት አመራር ገብረ ሚካኤል እናመሰግናለው ለገጠመው የቴክኒክ ችግር ይቅርታን ጠይቃለን። አሁን ወደ ተከታዩ ዘገባ ስናልፍ ወደ ትግራይ የሚወስደን ይሆናል። በትግራይ ክልል ከ1 ሺ በላይ ሰዎች በረሃብ እንደሞቱ ተገልጧል። በትግራይ ክልል ባለፉት ሶስት ወራት የሰብዊ እርዳታ ምግብ በመቋረጡ ከ1 ሺ በላይ ሰዎች በረሃብ እንደሞቱ የክልል አደጋ ስጋትና አመራር ኮሚሽን አስታውቋል። በተለይ ከአምስት ዓመት በታች የሆኑ ሕፃናትና የዕድሜ ባለጸጋ አረጋውያን ይበልጥ እየተጎዱ በመሆኑ ከወራት በፊት የተቋረጠው እርዳታ ዳግም እንዲጀመር የኢትዮጵያ ሰብአዊ መብት ኮሚሽን አሳስቧል። በዚሁ ከዚሁ ጋር በተያያዘ ተፈናቃዮች እየደረሰባቸው ያለው ሰብአዊ ቀውስ በከፍተኛ ሁኔታ እየተባባሰ እንደሆንም ኮሚሽኑ ገልጧል። ሙልጌታ አጽበሃ ጉዳዩን ተከታትሎ ተከታዩን አድርሶናል። በትግራይ ክልል የአደጋ ስጋት አመራር ኮሚሽን የቅድመ ማስጠንቀቂያና ግብረ መልስ ዲሬክተር አቶ ገብረ እግዚአብሔር አረጋዊ ለአሜሪካ ድምፅ በሰጡት ማብራሪያ በክልሉ የእርዳታ እህል ለተረጂዎች ማዳረስ በይፋ ከተቋረጠ ዘጠና ቀናት ተቆጥሯል። በዚህም በተለይ በተፈናቃይ ማዕከላት የሚገኙ ሕፃናት፣ አረጋውያንና ስር ሰደድ በሽታ ያለባቸው ሰዎች በከፍተኛ ደረጃ እየተጎዱ መሆናቸው ገልጸዋል። ጊዜ ቅድምና በሃያ አንደኛው ክፍለ ዘመን ሆነንም ሰዎች በረሃብ እየሞቱ ናቸው። ይህንን ከዚህ ቀደምም ገልጸነዋል። መረጃዎች ከተለያዩ አካባቢዎች ከተፈናቃይ አስተባባሪዎች፣ ከዘኖችና ወረዳዎች አመራሮች በየጊዜው እየመጣ ነው። መቼ ሞቱ፣ የት አካባቢ፣ እድሜያቸውስ የሚሉ ሁሉንም የሚገልጽ መረጃ እየላኩልን ነው። እስካሁን ድረስ የሞቱት ሰዎች ቁጥር አንድ ሺህ አልፏል። አሁንም ቁጥሩ በየቀኑ እየጨመረ ነው ያለው ዓለም አቀፉ ማህበረሰብ ይህን ተረድቶ ሊያግዘን ይገባል። የተፈናቀሉ ሰዎች ለመርዳት የአካባቢው ማህበረሰብ እገዛ ያደርግ እንደነበር የተናገሩት አቶ ገብረ እግዚአብሔር በአሁኑ ጊዜ ግን ነዋሪው ህዝብም ችግር ውስጥ እንዳለ ገልጸዋል። እርዳታ ሰጪ ተቋማት በሚፈልጉት መልኩም ተረጂዎች የመለየት ስራ እያጠናቀቁ መሆኑን የገለጹት አቶ ገብረ እግዚአብሔር ሆኖም እርዳታው እስካሁን ባለመጀመሩ በተለይ ተፈናቃዮች በአስከፊ ሁኔታ እንደሚገኙ ተናግረዋል። ተመዝብሯል የተባለው የእርዳታ እህል ምርመራ በማካሄድ ጎን ለጎን የህይወት አድን ስራ መፈጸም አለበት ሲሉ አቶ ገብረ እግዚአብሔር ገልጸዋል። የኢትዮጵያ ሰብአዊ መብቶች ኮሚሽን ኢሰመኮ ባወጣው መግለጫ በበኩሉም ከፍተኛ የአገር ውስጥ ተፈናቃዮች በሚገኙባቸው የአፋር፣ አማራ፣ ቤንሻንጉል፣ ኦሮሚያ፣ ደቡብ ብሔር ብሔረሰቦች እና ትግራይ ክልሎች እየተባባሰ የመጣው የሰብአዊ ቀውስ በእጅጉ አሳሳቢ መሆኑ ገልጿል። ኮሚሽኑ በቅርቡ ይፋ ባደረገው ሪፖርት ለተፈናቃዮችና ና ለተፈናቃይ ተቀባይ ማህበረሰቦች ሲቀርብ የነበረው ሰብአዊ እርዳታ ባለፉት ወራት መቀነሱ በእነዚህ ክልሎች ያለውን ሰብአዊ ቀውስ በከፍተኛ ሁኔታ እንዲባባስ አድርጓል ብሏል። ኢሰመኮ በትግራይ ክልል ምርመራ እያካሄደ መሆኑ ገልጾ በዚህም ተፈናቃዮች ና ለተፈናቃይ ተቀባይ ማህበረሰቦች ከአራት እስከ ሰባት ወራት ለቆየ ጊዜ ሰብአዊ እርዳታ ያለ ማግኘታቸውንና በዚህም ቀደም ብሎ የነበረው የሰብአዊ ቀውስ በከፍተኛ ሁኔታ የተባባሰ መሆኑ አስታውቋል። በኮሚሽኑ የክትትልና የምርመራ ዳይሬክተር ሰላማዊት ግርማይ በሰጡት ማብራሪያም ለሰብአዊ መብቶች ጥሰት ተጋላጭ የሆኑ የህብረተሰብ ክፍሎች በተለይ እድሜያቸው ከአምስት ዓመት በታች የሆኑ ህጻናትና አረጋውያን በከፍተኛ ሁኔታ ተጎጂ መሆናቸው ተናግረዋል። በተመጣጠነ ምግብ እጥረትና ለመከላከል በሚቻሉ በሽታዎች የሞቱ ሰዎች መኖራቸው የገለጹት ዳይሬክተሯ የሞቱት ሰዎች ቁጥር ግን አልጠቀሱም። ከሰብአዊ እርዳታ መቋረጥ ጋ ተገናኝቶ በተለይ በተፈናቃዮች ካምፖች እንዲሁም ደግሞ ያነዛን ተፈናቃዮች የሚቀበሉ የተለያዩ ማህበረሰብ ክፍሎች በተለይ ደግሞ የልዩ በተለያየ መተጋራጭ የሆኑ ወይም ልዩ ድጋፍ የሚፈልጉ የምንላቸው እነዚህ ህጻናት፣ አረጋውያን በጣም ከፍተኛ ለሆነ የሀቢያው የተለያየ ችግሮች በመጋለጣቸው ምክንያት እስከ ሞት እልፈት የሚሆኑ ችግሮች፣ አጋጣሚዎች እንዳሉ በዚህ ማረ ስለዚህ የተለያዩ ከህክምና ተቋማትም እንደዚሁም ደግሞ በአካል በመገኘት ባለሙያዎቻችን በተፈናቃይ ካምፖች ውስጥም በመገኘት የተለያዩ መረጃዎች ሰብስበዋል። ነገር ግን አሁንም ክትትሉና ምርመራ ሂደት ላይ ስለሆነ ቁጥሩን መግለጽ አንችልም። ነገር ግን ያው ችግሩ ግን አሳሳቢ እንደሆነና በጣም ከፍተኛ ችግር እንዳለ ግን መታዘብ ችለናል። ማድረግ ናቸው ክትትሎች። እርዳታው ለተገቢው የህብረተሰብ ክፍል በአግባቡ መድረሱን ለማረጋገጥ የሚያስችሉ ዝግጅቶችን በፍጥነት እንዲጠናቀቅ ያሳሰበው ኮሚሽኑ መንግስትና እርዳታ ሰጪ ተቋማት ወቅቱን የጠበቀና ልዩ ፍላጎቶች ያሏቸው ወይም ለመብቶች ጥሰት ተጋላጭ የሆኑ የህብረተሰብ ክፍሎች ፍላጎትን ታሳቢ ያደረገ የሰብአዊ ድጋፍ በፍጥነት መልሰው እንዲጀመሩ አሳስቧል። ተዘግቧል። ለአሜሪካ ድምፅ ሙልጌታ ጽብሃም መቀለም። ሙልጌታ ለዘገባው አመሰግናለሁ። ክቡራትና ክቡራን አድማጭ ተመልካቾቻችን፣ አሁን ደግሞ ወደ ተከታዩ ርዕስ ስንሻገር ወደ ኦሮሚያ ነው የሚያዘልቀን በፍርድ ቤት ነጻ ቢባሉም አሁን ድረስ ታስረው የሚገኙ የኦሮሞ ነጻነት ግንባር ኦነግ አመራሮች እንዲለቀቁ ሲል ሁማን ራይትስ ዋች ጠየቀ። በኦሮሚያ ክልል በስር ላይ የሚገኙት የኦነግ አመራሮች እንዲለቀቁ ሁማን ራይትስ ዋች ጠይቋል። ፍርድ ቤት ሰባቱ የፓርቲው አመራሮች በነጻ እንዲሰናበቱ ውሳኔ ቢያስተላልፍም ፖሊስ ከእስር አለመልቀቁን የገለጹት የድርጅቱ የአፍሪቃ ቢሮ ጉዳዮች ዲሬክተር ላቲሺያ ባይደር በኢትዮጵያ የፍትህ ስርዓቱ ጥያቄ ውስጥ ስለመሆኑ ማሳያ ነው ብለዋል። በሌላ በኩል ፍርድ ቤት ነጻ ብሎ ያሰናበታቸው እስረኞች ከእስር ለማስለቀቅ ያደረጉት የተለያየ ጥረት እንዳልተሳካላቸው የተከሳሾች ጠበቃ አመልክተዋል። በጉዳዩ ላይ ከመንግስት አካላት ምላሽ ለማግኘት ያደረግነው ጥረት ለጊዜው አልተሳካም። ለዝርዝሩ ገልሞ ዳዊት የሂዩማን ራይትስ ዎች የአፍሪካ ጉዳይ ቢሮ ምክትል ኃላፊ ለቲሺያ ባይደር አሁን ሪፖርቱን ስላወጡት ምክንያት ሲገልጹ በእስር ላይ የሚገኙት ሰባቱ የኦነግ አመራሮች ላለፉት ሶስት ዓመታት ያሉበትን ሁኔታ ለማሳወቅ እንደሆነ ተናግረዋል። እነዚህ ሰዎች የታሰሩት በሰኔ ወር ሀያ ሀያ አካባቢ ነው። እኛም ልዩ ትኩረት የሰጠ ነው። የሰዎቹ ፍትህ የማግኘት መብት በመጣሱ ላይ ነው። የሰዎቹ ክስ ቢለያይን መታወቅ ያለበት ትልቁ ነገር ፍርድ ቤት በነጻ እንዲለቀቁ ወስኖ አሰናብቷቸዋል። ስለዚህ መንግስት ሕጉን አክብሮ ሰዎችን መልቀቅ ይኖርበታል። በተጨማሪም በቁጥጥር ስር ከዋሉ በኋላ የጤና መታወቅ የገጠማቸው ስላሉ የሀገሪቱ ባለስልጣናት ሰዎችን በፍጥነት መልቀቅ አለባቸው። መንግስት እንደ አውሮጳውያን አቆጣጠር በ2018 ዓመተ ምሕረት የአገሪቱን የፍትህ ስርዓት እንዳሻሻለ መግለጹ ያወሳው ሂማን ራይትስ ዎች ይሁንና አሁን በቦታው ላይ ያለው እውነታ አሁንም በኢትዮጵያ የጅምላ እስር እንደሚፈጸም በፖለቲካ አመለካከታቸው ምክንያት የምታሰሩና ክስም የሚመሰረትባቸው ሰዎች መኖራቸውን እንደሆነ ገልጸዋል። ጠቅላይ ሚኒስትር አብይ አህመድ ወደ ስልጣን በመጡ ጊዜ ብዙ ሰዎች ከእስር ተለቀው እንደነበር ነገር ግን በ2019 በኦሮ ኦሮሚያ ክልል በተለይ በምዕራብ ኦሮሚያ ከትግራይ ክልል ታጣቂም ጋር በነበረው ግጭት በመጀመሪያ በትግራይ ቀጥሎ በአማራ ክልል በተለይ ደግሞ በቅርቡ በተስፋፋው ግጭት ያየነው ሰዎች በጅምላ ሲታሰሩ ነው። ከእነዚህ ሰዎች ሁኔታ የምንረዳው የሀገሪቱ ፍርድ ቤት ነፃ ቢልህም በኢትዮጵያ ነፃ መሆን አይቻልም የሚል ድምዳሜ ነው። አቶ ቱሊ ባይሳ በቡራዩ በእስር ላይ ለሚገኙት ለሰባቱ የኦሮሞ ነፃነት ግንባር አመራር አባላት ጠበቃ ናቸው። ያሉበት ቦታ ቡራዩ ከተማ በሚገኝ የፖሊስ ጣቢያ ውስጥ ነው ታስሮ የሚገኙት። ከዛ በፊት የተለያዩ ቦታዎች ላይ ታስሮ ሲንገላቱ ነበር የነበረው። አሁን ያሉበት ሁኔታ፣ መንግስት ለእነዚህ ሰዎች ምንም አይነት በጀት የለውም፣ የምግብ ልብስ፣ የጤና ሁኔታቸውን አይከታተልም። እዛ በፊተኛ ችግር ውስጥ ነው ያሉት። በተለይ ከነሳ እያና የተባለ አመራር ሲገባ እንግዲህ ወይም ስታሰር ጤነኛ ነበረ፣ ሁሉም ሰው አሁን ይህኛው ከነሳያና በዊልቼር ነው የሚሄደው። በጣም ከፍተኛ ህመምና ከፍተኛ ስቃይ ውስጥ ነው ያለው። ሌሎቹም ለተለያየ በሽታ ተዳርገው ከፍተኛ የጤና እክል ገጥሟቸው በችግር ላይ ነው ያሉት ማለት ነው። እነዚህ ሰዎች እንግዲህ እንዲፈቱ ከፌደራል ፊት ሚኒስቴር እስከ ኦሮሚያ ፖሊስ ኮሚሽን ኦሮሚያ ፊት ቢሮ የኦሮሚያ ፕሬዝዳንት ቢሮ እስከ ጠቅላይ ሚኒስትሩ ቢሮ ድረስ በደብዳቤ ለማስገባት ሞክረናል። እነሱ አልተቀበሉም። ሂማን ራይት ኮሚሽን ጋር ማስገበናል። ሁሉም ሰው እነዚህን ወረቀቶች ወይም የፍርድ ቤቱን ውሳኔዎች እና የአቃቤ ብይን ከተቀበሉ በኋላ ጠራቸዋለን፣ ምላሽ እንሰጣቸዋለን ብለው ስልካችንን ከወሰዱ በኋላ ማንም ምላሽ ልሰጠን አልፈለገም። ቤተሰቦቻቸውም ይህን ጉዳይ ቢከታተሉም ሰሚ ያተው። እነዚህ ሰዎች እንግዲህ ከሶስት ዓመት በላይ ታስረው ነው የሚገኙት ማለት ነው። የሂማን ራይትስ ዎች የአፍሪካ ጉዳይ ቢሮ ምክትል ኃላፊ ላቴሻ ባይደር፣ ሂማን ራይትስ ዎችን ጨምሮ ሌሎችም የሰብአዊ መብቶች ተሟጋቾች ድርጅቶች ስለ እነዚህ ሰዎች መንግስትን ቢጠይቁም እስካሁን ምላሽ እንዳላገኙ ገልጸዋል። የአሜሪካ ድምጽ ስለ ዩማን ራይትስ ዎች ሪፖርትና በቡራዩ ከተማ በፖሊስ ጣቢያ በእስር ላይ ስለሚገኙት የኦነግ አመራሮች ከኦሮሚያና ከፌዴራሉ መንግስት ባለስልጣናት ምላሽ ለማግኘት ያደረገው ተደጋጋሚ ሙከራ አልተሳካም። ነገር ግን ባለፈው ሰኔ አስረው ስለሚገኙት የኦነግ አመራሮች ምላሽ የሰጡት የኦሮሚያ ክልል የፍትህና የሰላም ክላስተር ቢሮ ኃላፊ አቶ ጌታቸው ታምራት ተከታዩም ብሎ ነበር። ጋነብኔ ከራ ድዳቲ ያካን ሚዳማ ያካን ሸከሚ ሮሂ ደሞ ሰው በተለያየ ምክንያት ሊታሰር ይችላል። በዚህም የታሰሩ አሉ ከተባለው ውጪም በተለያዩ ወንጀሎች ሊፈለጉ ስለሚችሉ በአንዱ ቢለቀቁ በሌላ ወንጀል እንዲቆዩ ሊደረጉ ይችላሉ። ሆኖም የእኛ አቋም ማንም ሰው ሕግን በጠበቀ መልኩ ለፍርድ መቅረብ አለበት። የፍትህ ማሻሻያ ሂደቱም ለዚህ ምላሽ ይሆናል ብለን እናስባለን። ባለፈው ሰኔ ወር የኢትዮጵያ ሰብአዊ መብት ኮሚሽን ለሶስት ዓመት በእስር ላይ ስላሉት ሰባቱ የኦነግ አመራሮች ጉዳይ ከክልሉ አመራር ጋር ምክክር ለማድረግ እንደሆነ መግለጹ ይታወሳል። ለአሜሪካ ድምፅ ገልሞ ዳዊት ከአዳማ። አመሰግናለሁ ገልሞ። ክቡራትና ክቡራን አድማጭ ተመልካቾቻችን የአገር ውስጥ ዜና ዘገባዎችን ነበር የተከታተላችሁት። አሁን ወደ ዓለም አቀፍ ርዕስ ነው የምንሻገረው። ዋሽንግተን በያዝነው ሳምንት እስከ ዛሬ ከታዩት ሁሉ ከፍተኛ ሆኖ የተመዘገበው የሙቀት መጠን በዚህ ሳምንት በተለያዩ የዓለም ክፍሎችም ይቀጥላል ተብሎ እንደሚጠበቅ ተገለጠ። ሳይንቲስቶች አስከፊውን ወይም ይህን የበረታ የአየር ጠባይ ከአየር ንብረት ለውጥ ጋር ሲያገናኙት፣ የሮማው የካቶሊክ ቤተ ክርስቲያን ርዕሰ ሊቃነ ጳጳስ አቡነ ፍራንሲስም የዓለም መሪዎች ይህን የአየር ንብረት ለውጥ እንዲዋጉ ሲሉ አሳስበዋል። የአሜሪካ ድምፅዋ ቬሮኒካ ባልዴራስ ኤግሌሲያስ ያጠናቀረችውን ዘገባ ደረጀ ደስታ እንደሚከተለው አሰናድቶታል። ከስፔን እስከ ሊባኖስና ብሎም አሜሪካ ድረስ በዚህ የበጋ ወቅት የሙቀት መጠኑ ከፍተኛውን ደረጃ አስመዝግቧል። በዓለም የአየር ጠባይ ተከታታይ ተቋማት ሁኔታውን ከዓለም ሙቀት መጨመር ጋር አያይዘውታል። አቡነ ፍራንሲስ በትናንት እሁድ መልእክታቸው የአየር ንብረት ለውጥ በመላው ዓለም በሚገኙ በርካታ ህያዋን ፍጥረታት ላይ ያደረሰውን ችግር ገልጸው ይህን በአፋጣኝ መዋጋት እንደሚገባ ገልጸዋል። የብክለት ልቀት መጠንን ለመገደብ ተጨባጭ ነገር እንዲያደርጉ ለዓለም አገሮች ያቀረብኩትን አቤቱታ በድጋሚ አሰማለሁ። እጅግ አጣዳፊ ፈተና በመሆኑ ወደ ጎን የማይተው ሁሉንም ሰው የሚመለከት ነው። የጋራ ቤታችንን እንከላከል። መኖሪያ ቤት የሌላቸውና እንዲህ ያለውን የአየር ጠባይ ለረዥም ጊዜ ያልተለማመዱ ሰዎች ለአደጋ የተጋለጡ ሊሆኑ ይችላሉ ሲሉ ኤቢሲ ቴሌቪዥን ቃለ መጠይቅ ያደረገላቸው የካሊፎርኒያው ከንቲባ ግሬስ ኤሌና ፓርነር ፓልም ያስጠነቅቃሉ። ሰውነቶ ከዚህ ከፍተኛ ሙቀት ጋር ያልተለማመደ ከሆነ የሰውነቶ የደም ዝውውር ሊሰናከል ይችላል። አሁን የአየር ንብረት ለውጥ የሚያስከትለውን ተጽዕኖ ለመቀነስ የሚያስችሉ እርምጃዎችን እየወሰድን መሆናችንን ካላረጋገጥን ይህ እየባሰና እየተባባሰ መሄዱን እናያለን። የአየር ንብረት ለውጥ ብሔራዊ የደህንነት ስጋት ስለመሆኑ በኤቢሲ ቴሌቪዥን በዚህ ሳምንት በተሰኘው ፕሮግራም ላይ የሪፐብሊካኑ ተወካይ ማይክል መኮል ተጠይቀው ሲመልሱ የአየር ንብረቱ እየተቀየረ ነው አካባቢያችሁ ሲደርቅ ታውቁታላችሁ። ለምሳሌ አፍሪካ ከጊዜ ወደ ጊዜ ይበልጥ እየደረቀ ነው። ያ ሲሆን ደግሞ ታውቃላችሁ፣ ከፍተኛ ረሃብ ይነሳል። ሽብርተኝነትም ከእነዚያ ሁኔታዎች ይነሳል። ባለፈው ሳምንት በታመቁ ጋዞች ልቀት የታወቁት ቻይናና ዩናይትድ ስቴትስ ችግሩን እንዴት ማስወገድ እንደሚቻል ተነጋግረዋል። ይሁን እንጂ ከዚያ የወጣ ምንም እመርታ የለም። ለውጥ ለማምጣት የተጨበጡ ሙከራዎችን ማድረግ ያስፈልጋል የሚሉት ደግሞ በኤቢሲ ቴሌቪዥን በዚህ ሳምንት ፕሮግራም ላይ የቀረቡት የዋሽንግተን ክፍለ ግዛት ገዢ ጄን ኤንስሊ ናቸው። ይህ ሊፈታ የሚችል ችግር ነው። ይሁን እንጂ ከቅሪተ አካላት የሚሰሩ የተፈጥሮ ጋዞችን መጠቀም ማቆም አለብን። በሰብአዊነት ላይ ለሚደርሰው መጠነ ሰፊ ጥቃት መፍትሄው ይህ ብቻ ነው። የትንበያ ባለሙያዎች የሙቀት ወጀቦች ለሳምንታት ካልሆነም ለበርካታ ቀናት በተለያዩ የዓለም ክፍሎች ሊቀጥሉ እንደሚችሉ ይገምታሉ። ክቡራትና ክቡራን አድማጭ ተመልካቾቻችን የምትከታተሉት ከዋሽንግተን ዲሲ የአሜሪካ ድምጽ ራዲዮ ጣቢያ የአማርኛው ቋንቋ አገልግሎት የሚተላለፈውን ስርጭታችንን ነው። ቀደም ላለው ዘገባ ደረጀ ደስታን አመሰግናለሁ። አሁን ወደ ሁለተኛው አጋማሽ ቀዳሚ ቅንብር ነው የምናልፈው። ሐኪሞን ይጠይቁ በእንግሊዝኛው አጠራር ዲፕሬሽን በአማርኛው ተዛማጅ ትርጉም ደግሞ የመደበት ሕመም በመባል የሚታወቀውን በሽታ ለማከም የሚሰጡት መድኃኒቶች ራስን የማጥፋት ዝንባሌ ያባብሳሉ የሚለው አስተያየት ትክክለኛ መሠረት አለው ወይ ሲሉ ነበር የፕሮግራሙ ተከታታይ የሆኑ አንድ አድማጫችን ያደረሱን። ይህንኑ ጥያቄ በተንተርሶ የተሰናዳ ቅንብር ነው ሐኪሙን ይጠይቁ ለምሽቱ ይዞ የቀረበው ስማቸው እንዳይገለጥ የጠየቁት አድማጫችን በቅርቡ ልጃቸው ህመሙ እንዳለበት በህክምና ምርመራ ተረጋግጦ መድኃኒት የታዘዘለት መሆኑንም አስረድተዋል። ሙያዊ ትንታኔውን እንዲሰጡን የዘወትር ደንበኛችንን ፕሮፌሰር ዮናስ እንዳለገዳ ባሮ ዩኒቨርስቲ የህክምና ተቋም የአንጎልና የነርፍ ሕክምና ተመራማሪ ናቸው። ለጥያቄዎቹ ጋብዘናቸዋል። ወደ ምልልሳችን ልውሰዳቸው። ኮሚሳሪ ዮናስ ላለፉት በርካታ ዓመታት የአንጎል ጤንነትን አስመልክቶ ከአድማጮች ስለሚደርሱን ጥያቄዎች ሙያዊ ማብራሪያ በመስጠት ይታወቃሉ። በቅርቡ በድንገተኛ የእሳት አደጋ በወጣትነት ዕድሜ የሚገኝ የበኩር ልጆን አጥተዋል። ከሐዘን ተመልሰው ነው ዛሬ ከአድማጮች ለደረሱን ጥያቄዎች ሙያዊ ማብራሪያ ለመስጠት ያገኘኑት። ስለደረሰቦት ሐዘን በጣም አዝናለው። በእንግሊዝኛው አጠራር ዲፕሬሽን ለተባለ ህመም ለድብታ የሚታዘዙ መድኃኒቶችን የተመለከተ ነው፣ ከአንዲት እናት የደረሰን ጥያቄ። እነኚህ መድኃኒቶች ራስን የማጥፋት ዝንባሌ ወይም ሀሳብ ይጨምራሉ ወይ የሚል አስተያየት እሰማለሁ። ልጄ በቅርቡ ይሄ መድኃኒት ታዞለታል ይላሉ፣ ስማቸውን እንዳንጠቅስ የጠየቁን እናት አንዳንዴ እንዲያውም ይሄን ሀሳብ ውስጣቸው የሚያጭራል የሚባለው ድረስ መከራከሪያዎችን ሰማለው የተጻፉ ነገሮችንም አንብቤ ያለው የሚል ጥያቄ ነው ያቀረቡልን። በእርግጥ እነህ መድኃኒቶች በሚወስዳቸው ህመምተኛ ላይ እንዲህ አይነት ሀሳብ በአእምሯቸው እንዲከሰት ወይም ደግሞ ከነበራቸውም እንዲባባስ ያደርጋሉ የሚለው አስተሳሰብ ሳይንሳዊ መሰረት ይኖረው ይሆን? አመሰግናል። አሉላ ኢትዮጵያዊ ቤታችን ከያቀረቡ ጥያቄ ሁልጊዜ እዚህም አሜሪካ ነገር ብዙ በሽተኞች ላይ የምንከታተለው ነገር በጥንቃቄ የምናየው ነገር ሁለት የአማርኛ ቃላቶች አሉ። አንደኛው ድብርት የሚባለው በቀን ተቀን ኑሮ ውጣ ውረድ ውስጥ በማንኛውም በኑሮ ሁኔታ በጠነኛ ከፍ ዝቅ የሚል ድብርት ሁሉም ሰው ላይ አለ። ይሄ የኑሮ ሐቅ ምንም ማድረግ አይቻልም። ታ የሚባለው ግን ከልክ ያለፈ መብላት፣ መጠጣት፣ መንቀሳቀስ፣ መስራት፣ መተኛት፣ ቤት ውስጥ ምግብ ማብሰል፣ ይህን ሁሉ ማድረግ ያቅታቸዋል። መስራት አይችሉም። መማር አይችሉም። አንዳንዶቹ ካልጋም መውረድ አይችሉም። ገላቸውንም መታጠብ አይፈልጉም። እጅ ከዎች ያስራቸዋል። እና ከመጠን በላይ ተስፋ ቆርጠው ምንም ነገር ለዚህ ዓለም መፍትሄ የለውም ብለው የሚያስቡ ሰዎች ያ ከባድ በሽታ ድብታ የሚለው ይታወቃል፣ እና ሁለቱን ለይቶ ማወቅ ያስፈልጋል። ዋናው እንደዚህ አይነት ሲሆን የድብርቱ መጠን ብዙ ጊዜ መድኃኒት መስጠት ያስፈልጋል። ግን በወጣቱ፣ በጎልማሳ፣ በሁሉም እድሜ ክልል ውስጥ ሊኖር ይችላል። እነዚህ መድኃኒቶች በእንግሊዘኛው አሶሲዬሽን፣ ማለትም መድኃኒቱን መውሰድ ከጀመሩ በኋላ በተለይ ወጣቶች ላይ ራስን የመግደል ሀሳብ ይጀምራቸዋል የሚል ነገር አሉ ሪፖርቶች። እንግዲህ እነዚህ ሪፖርቶች አሶሲዬሽን፣ ሁለት ነገሮች በአንድ ቦታ ተገኙ ማለት አንዱን መንስኤ ነው ወይ ለማለት ብዙ ማስረጃ ይፈልጋል። የታወቁ የእንግሊዝ ሀገር ስታቲስቲክስ ፕሮፌሰር ብራድፈርድ ሂል ክራይቴሪያ ፎር ኮዜሽን እንዴት ነው አንድ ነገር ለዚህ ጉዳይ መንስኤ ማለት የምችለው የሚለውን መመዘኛውን እጻፉ ሳቸው ነው። ፕሮፌሰር ዮናስ ለመሆኑ የዚህ መመዘኛ አሰራር እንዴት ነው? ህሙማኑ ይገጥማቸዋል የሚባለውን አስመልክቶ በዚህ ዙሪያ የተደረጉት ጥናቶችስ በተጨባጭ ምን ያሳያሉ? አንድ ነገር ቀድሞ ታይም ሲኩዌንስ ማለትም ነገሩን የፈጠረው ለምሳሌ በመድኃኒት የተነሳ አንድ ውጤት ካለ መድኃኒቱ እንግዲህ መጀመሪያ ይወሰዳል። ከዛ ቀጥሎ አንድ አራት አምስት ነገሮች አለ እና በዛ አንጻር ስናይ ይሄ ራስን የመግደል ሀሳብ እና የድብርት መድኃኒቶች አንዳንድ ጥናቶች ላይ አብረው ተገኝተዋል። በተለይ ይሄ ሞርታሊቲ የስታቲስቲክስ ቢሮዎች ሪፖርት በሚያደርጉት ሁለት ነገሮች አንድ ላይ አሉ ማለት አንዱ አንዱን ፈጠረ ማለት አ ለምሳሌ ያክል ቡና፣ ሲጃራ እና የሳምባ ካንሰር አንድ ላይ ይታያሉ እና ቡና ግን የሳምባ ካንሰርን እንደማያመጣ ማስረጃ የለም። ነገር ግን ሲጃራው ነው ከሳምባ ካንሰር ሊያመጣ እንደሚችል ብዙ ምልክቶች አሉ። ግን ብዙ ጊዜ ሲጃራ አጫሾች ቡና ስለሚጠጡ በዚህ አሶሲዬሽን አብሮ በሚገኝ ነገር ጥናት ላይ አብሮ ይሄዳል እና በእንግሊዘኛው አን ኢኖሰንት ባይ ስታንዳርድ በአካባቢው ስለተገኘ እንደው ችኩል እና ማጣራ ሰው አንድ ላይ አብሮ ሊሆነን ይችላል። ይሄ ችግር አለ። በዚህኛውም ቢሆን በድበርት መድኃኒት ሰው የሚመለከትና የራስን ማጥፋት አሳብ ከሚለው ግን የሰውነት ስለሆነ በጥንቃቄ እንከታተለዋለን። የሁኔታዎችን መገጣጠም የህሙማኑን መድኃኒቱን መውሰድና ራስን የማጥፋት ዝንባሌ አንድ ላይ መኖራቸው የግድ አንዱ ሌላውን የቀሰቀሰ ወይም አንዱ ሌላውን ተከትሎ የመጣ አይደለም። ከዚህም አንጻር መድኃኒቶቹ ህሙማኑን የሚረዱ ያን አይነት ዝንባሌ የሚቀንሱ እንጂ የሚጨምሩ አይደሉም የሚለውን ይዘን ነገር ግን አልፎ አልፎ የታዩ ያን መሰል ዝንባሌዎች ምናልባትም ከመድኃኒቱም ባይሆን ከህመሙ የመጡም ቢሆኑ በዚህ ጊዜ የተለየ ክትትል እናደርጋለን ያሉትን እስኪ የክትትሉን ሁኔታ የክትትሉን ጠባይ ዘርዘር አድርገው ያስረዱን ምን አይነት ክትትል ነው የሚደረገው ምንድን ነው የዚህ ክትትል መሰረቱ መከላከል የሚቻል ችግር ስለሆነ ያንን ለመከላከል ሲባል ይሄን ነገር ከነገሩ ጦምደሩ መደሩ ጥንቃቄ ይደረግ ይባላል። ሁልጊዜ አንድ ሰው ከብስተኛ የድብር ፍሽታ ያለበት ሰው መድኃኒት ሲወስድ ቢያንስ ቢያንስ መድኃኒቱ መስራት የሚጀምረው ከአንድ ወር ከስድስት ሳምንት በኋላ ስለሆነ ብዙ ጊዜ የምን መክረው ቢያንስ ቢያንስ ከአንድ ወር በኋላ ሰውየው ወይም ሴትዮዋን መልሶ ማየት ያስፈልጋል። አንዳንድ ጊዜ ከሰው በተለይ በጣም ኃይለኛ ድብርቱ ሲኖር አንድ ሰው ስሜቱን፣ ሀሳቡን መመርመር ውሳኔ መስጠት ይህን ሁሉ ያዛባል እና በጣም ከፍተኛ ድብርት ውስጥ ያለ ሰው ያለ ሰው ከድብርቱ መውጣት ሲጀምሩ ሀሳባቸውን አጥርቶ ማሰብ ይችላሉ። እንደዚህ እና አለመውና እቅድ አውጥተው እርምጃ ሊወስድ ይችላሉ። ለዚህ አንዱ ቲዮሪ ወይም ንድፈ ሀሳብ ይሄ ነው። የድብርት መድኃኒት ላይ በሚወስዱ ሰዎች ላይ ልክ መድኃኒቱ መስራት ሲጀምር ያን ጊዜ ራሳቸውን መግደል አደጋው ከፍ ይላል። አድማጭ ተመልካቾቻችን፣ የፕሮግራሙ ተከታታይ የሆኑ ጠያቂያችን በሰነዘሩልን ጥያቄ መነሻነት ከፕሮፌሰር ዮናስ ጋር የጀመርነው ቃለ ምልልስ አልተቋጨም። ከጉዳዩ ጋር ለተያያዙ ሌሎች ጥያቄዎች ፕሮፌሰር ዮናስ የሰጡትን ምላሽ ጨምሮ ሙሉ ምልልሳችንን በድረ ገጻችንና በፌስቡክ ገጻችን ላይ የምናኖር መሆኑን ከወዲሁ ለመግለጽ እንወዳለን። ለአሁኑ ግን ፕሮፌሰር ዮናስ እንዳለገዳን ለጊዜያቸው አመሰግናለሁ። እግዜር ይስጥልኝ ክብሯትና ክብረን። አድማጭ ተመልካቾቻችን አሁን ደግሞ ወደ ተከታዩ ርዕስ ስንሻገር፣ ወደ ድሬዳዋ ነው የሚመልሰን። ፕሮፌሰር ዮናስ ላለፉት በርካታ አመታት የአንጎል ጤንነትን አስመልክቶ ከአድማጮች ይቅርታ፣ አሁንም የቴክኒክ እክል ገጥሞን ነበር። ወደ ድሬዳዋ የሚወስደንን ዘገባ እናሰማችሁ። የድሬዳዋ በጎ ፈቃደኞች እና ወዳጆች ያቋቋሙት የኩላሊት እጥበት ማዕከል አገልግሎት ጀምሯል። በድሬዳዋ ከተማ አስተዳደር በውጭ የሚኖሩ የድሬዳዋ ተወላጆችና ወዳጆች በጎ ፈቃደኞች እንዲሁም ባለሀብቶች በመተባበር ያቋቋሙት የኩላሊት እጥበት ማዕከል ስራ ጀምሯል። የእጥበት ማሽኖቹ በድሬዳዋ ከተማ ያለውን የኩላሊት እጥበት ሕክምና እጥረት የሚያቃልሉና የአገልግሎቱ ተጠቃሚ ለመሆን የሚወጣውን ከፍተኛ ክፍያም የሚያስቀሩ ናቸው ይለናል። ይህንን አቀናብሮ ያደረሰን ዘጋቢያችን አዲስ ቸኳል ነዋሪነታቸውን በውጭ ሀገር ያደረጉ የድሬዳዋ ተወላጆችና ወዳጆች እንዲሁም የከተማ በጎ ፈቃደኞች በመተባበር ባሰባሰቡት ገንዘብና በባለ ሀብቶች ቁልፍ አስተዋጽኦ በተገኙት አስር የኩላሊት እጥበት ወይም ዲያሊሲስ ማሽኖች የተቋቋመ ማዕከል በዛሬ ሁለት ተመርቆ ለአገልግሎት ዝግጁ ይሆነዋል። ማዕከሉ የተቋቋመበት የሳቢያን ሆስፒታል ስራ አስኪያጅ ወይዘሮ መስከረም አሰፋ ሀያ ሁለት ታካሚዎች ሁለት ድንገተኛና አስር በቋሚ የሚከታተሉ በቀን ውስጥ እናስተናግዳለን ብለን እናስባለን። ይሄ ሲባል እንግዲህ አንድ ድል ጮራ ነው። አንድኛ አይሲዩ ሁለት፣ ስምንቱ ደግሞ እኛ ጋር ሆነው ማለት ነው። ስለዚህ ወደ 22 ሰው አገልግሎት ወይም እጥበት ማድረግ እንችላለን። በድሬዳዋ ከተማ በአንድ ግል ሆስፒታል ብቻ የኩላሊት እጥበት አገልግሎት ሲሰጥ እንደቆየ ና ይህም ለከተማይቱና ለአካባቢው አገልግሎቱ ተጠቃሚዎች በቂ እንዳልነበረ ነዋሪዎች ይናገራሉ። ለአገልግሎቱ የሚጠየቀው ክፍያም ከብዙዎች አቅም በላይ እንደሆነ ገልጸዋል። የችግሩን ግዙፈት በመገንዘብ ባለፈው ዓመት በውጭ የሚኖሩ የድሬዳዋ ተወላጆች ና ወዳጆች እንዲሁም የከተማይቱ በጎ ፈቃደኞች በዋናነት ያስተባበሩት የገቢ ማሰባሰብ ስራ ተሰርተዋል። ባረካ ስፋው ባላሉ የህግ ባለሙያና ጠበቃ ነኝ በሙያዬ የመጀመሪያው የነበረው በንድፈ ሀሳብ ደረጃም ተቀምጦ የነበረው እና ወደ ተግባር የተገባበት የራት ግብዣ ነው። የገቢ ማሰባሰቢያ የራት ግብዣ በራሱቴል አንድ ትኬት በ10 ሺህ ብር በመሸጥ ነው የተጀመረው። እንግዲህ ካልተሳሳትኩ የዚህ የራት ግብዣ ላይ የተገኙ በርካታ ስዕሎ የስዕል ጥበቦች ተሸጠዋል፣ ስጦታዎች ተበርክተዋል። እንደገና እያንዳንዱ ሰው 10 10 ሺህ ብር መንገድ ላይ ቡና እየሸጠች የምትተዳደር ሴት ሳትቀር ለዚህ ዝግጅት መሳካት ትኬቱን 10 ሺህ ብር በመግዛት ስትታደም ነበር። ስለዚህ በአጠቃላይ በወቅቱ ተገኘ የተባለው ገቢ ከአምስት ሚሊዮን ብር በላይ ገደማ ነው። የበጎ ተግባሩ የፈረንሳይ አስተባባሪ ስንታየ አድርገውም በውጭ የሚኖሩ የድሬዳዋ ተወላጆች ንቁ ተሳትፎ እንደነበራቸው ትናገራለች። እና ሁሉም ዲያስፖራው በውጭ ዓለም ያለ ተሰባስቦ ብዙ ድጋፍ አድርገዋል። እኛ የተወሰነ ልጆች መምጣት የምንችል በወቅቱ መጥተን ነበረ። ወገኔ ከአሜሪካ ሚጣድሬ ከፈረንሳይ እኔ ከፈረንሳይ መጥተን ነበረ። ዶሉመር አሜሪካ ሆና ጎፈን እንደሚከፍታ ብዙ ብሮች አሰባስባለች። ቻይኒስቶ ከለንደን ሆኖ በቀጥታ ከኛ ጋር ነበረ። ሁሉም አሁን ስማቸውን ያልጠቀስኳቸው ብዙ ሰዎች አሉ። በኢሮፕ፣ በአሜሪካ በሁሉም ሀገር ውጭ የሚኖሩ እዚህም ኢትዮጵያ ውስጥም የሚኖሩ ብዙ ሰዎች ትኬቱን እየገዙ የራት ግብዣውን ራስ ሆቴል ላይ ተደርጎ ብዙ ብሮች ተሰባስቧል። እና ዛሬ ደግሞ ይሄንን ለማየት በመብቃቴ ደስ ብሎኛል። ለ የበጎ ፈቃደኞቹን ተነሳሽነት በማበረታታት የአኳውኑ ውሃ ፋብሪካ ከ16 ሚሊዮን ብር በላይ እና የናሽናል ሲሚንቶ ከ6 ሚሊዮን ብር በላይ በመለገስ የኩላሊት እጥበት ማዕከሉ እውን እንዲሆን ከፍተኛ ድጋፍ ማድረጋቸውን ከንቲባ ከድርጃ ዋር አስታውቀዋል። በአሁኑ ሰዓት አንድ ሺ ጊዜ እጥበት ለማድረግ የሚያስችሉ ቁሳቁሶች ከጥበት ማሽኖቹ ጋር እንደመጡ ሲጠቀስ በዓመት ሊከናውን ከታሰበው 830 ጥበት አንጻር ግን የተጨማሪ ቁሳቁሶች ግዢ ያስፈልጋሉ ተብሏል። ለዚህም በውጭ የሚኖሩ የድሬዳዋ ወዳጆች ና ተወላጆች ያሰባሰቡት ከ27 ሺህ ዶላር በላይ ገንዘብ ለዓላማው እንዲውል ከንቲባ ከድርጅዋል ጠይቀዋል። አቶ ከድር አያይዘውም በሕክምናው ዘርፍ ድሬዳዋን እየደገፉ ያሉ በውጭ የሚገኙ ማህበራትም አስፈላጊውን ድጋፍ እንዲያደርጉ አመልክተዋል። አንድ ሺህ ሰው ሊያክም የሚችል ማቴሪያሎች ቀድመን አስገብተናል። ይሄ ማቴሪያል ሳያልቅ ደግሞ አሁኑም ደጋጎች ልቦች አሉ። ቅን ልቦች አሉ። እጃቸውን ደግሞ መዘርጋት የሚፈልጉ አሉ። የኩላሊት ህጥበት ህክምናው ማዕከሉ የተቋቋመበት የሳቢያን ሆስፒታል የድሬዳዋ አስተዳደር በሚወስነው መሰረት በአነስተኛ ክፍያ አገልግሎት እንደሚሰጥ ስራ አስኪያጇ ወይዘሮ መስከረም ገልጿል። በቀጣይም ከኩላሊት ህጥበት በተጨማሪ የኩላሊት ንቅለ ተከላ ህክምና የሚከናወንበት በአፍሪካ ብቸኛው የህክምና ተቋም በድሬዳዋ ከተማ ለመክፈት የዲዛይን ስራው እንደተጠናቀቀ ከንቲባው ከድርጅ ዋራ አስታውቀዋል። በኢትዮጵያ ውስጥ አይደለም እንደ አፍሪካ ብቸኛ ንቅለ ተከላ ሆስፒታል ለማቋቋም የተጀመረ ፕሮጀክት አለ። ይሄ ፕሮጀክት ደግሞ ወንድማችን ቅድም ከ16 ሚሊዮን ብር በላይ ያወጣው አክዋውኖ የባለቤቱ ኤልያስ እኛ ቱርኩ ድረስ ወስዶን አይተናል። ፕሮጀክቱን እያሰራ ያለው ከግማሽ ሚሊዮን ዶላር በላይ ለዚህ ዲዛይን ድሬዳዋ ውስጥ ለመስራት በንቅነተከላ በልብ እንዲሁም በተለያዩ ከባድ አስተዳደር ብቻ አይደለም በሀገር ደረጃ የማይገኘውን ነገሮች እዚህ ለማቋቋም እየሰራ ነው የሚገኘው። እሱ ፈጣሪ ካሳካው በአጭር ጊዜም ያው በሁለት እና ሶስት ዓመት ውስጥ ሙሉ ለሙሉ መጠናቀቅ የሚችልበት እሱን ደግሞ ወደ ተግባር የምንለውጠው መሆኑን በዚሁ አጋጣሚ ላረጋግጥላችሁ እፈልጋለሁ። በኢትዮጵያ የኩላሊት እጥበት አገልግሎት የሚሰጡ ተቋማት 35 እንደደረሱ ከዓመት በፊት የተካሄደ ጥናት ያመለክታል። በአገሪቱ ተላላፊ ያልሆኑት የደም ግፊትና የስኳር በሽታ መስፋፋት ብዙዎችን የኩላሊት ስራ ማቆም የመዳከም እንዳስከተለባቸው በጥናቱ ተገልጿል። ለአሜሪካ ድምጽ ሬዲዮ አዲስ ቸኮል ከድሬዳዋ። አዲስን ለዘገባው አመሰግናለሁ። ክቡራትና ክቡራን አድማጅ ተመልካቾች፣ አሁን ሳምንታዊ ስፖርት በኬኔዲ አባተ። ጠቅላይ ሚኒስትር አብይ አህመድ ትናንት ሐምሌ 17 የአትሌት አበበ ቢቂላን መታሰቢያ ምስለ ቅርጽ በሮም አኑረዋል። በጣሊያን በተካሄደው ዓለም አቀፍ የልማትና የፍልሰት ኮንፈረንስ ላይ የታደሙት ጠቅላይ ሚኒስትሩ ለኮንፈረንሱ ባቀኑበት አጋጣሚ ነው በሮም ያኖሩትን የአትሌት አበበ መታሰቢያ የከፈቱት። ይህን ተከትሎ ጠቅላይ ሚኒስትሩ በማህበራዊ የትስስር ገጻቸው ላይ ባሰፈሩት ጽሑፍ ሻምበል አበበ ቢቂላ የሀገር ኩራት ምንጭና ፈርጥ ነው ብለዋል። በዓለም አቀፍ መድረክ ላይ ለዘመናት የኢትዮጵያ የኢትዮጵያን ስም ያስነሳና ለአፍሪካውያን አትሌቶች በር የከፈተ እንቁ ሯጭ ነው ሲሉም ገልጸውታል። አትሌቱ በጣሊያን ሮም ከተማ በስሙ የተሰየመ ጎዳና እንዳለውም ያስታወሱት ጠቅላይ ሚኒስትሩ ዛሬ በስፍራው የእርሱን ማስታወሻ አኑረናል ብለዋል። ከ63 ዓመታት በፊት እንደ አውሮፓውያን አቆጣጠር በ1960 የሮም ኦሎምፒክ በባዶ እግሩ ሮጦ የማራቶን ወርቅ ሜዳሊያን ያሸነፈው አትሌት አበበ ቢቂላ የመጀመሪያው ጥቁር አፍሪካዊ የኦሎምፒክ አሸናፊ ነው። በቀጣዩ የቶኪዮ ኦሎምፒክ ደግሞ ሁለተኛ የወርቅ ሜዳሊያውን ማሸነፍ ከመቻሉም በላይ በሁለቱም የማራቶን ውድድሮቹ የዓለም ክብረ ወሰንን ማሻሻሉ ይታወቃል። ዘጠነኛው የፊፋ የሴቶች የዓለም ዋንጫ ከአስተናጋጆቹ አንዷ በሆነችው ኒውዚላንድ እና በኖርዌይ መካከል ሐሙስ ዕለት በተካሄደው የመክፈቻ ጨዋታ ተጀምሯል። በኦክላንድ ከተማ በሚገኘው ኤደን ፓርክ ስታዲየም ከ42 ሺ በላይ ተመልካቾች በተገኙበት የተደረገውን የመክፈቻውን ጨዋታ ኒውዚላንድ አንድ ለዜሮ አሸንፋለች። ይህም በዓለም አቀፍ መድረክ የመጀመሪያ ድሏ ሆኖ ተመዝግቧል። ከመክፈቻ ስነ ስርዓቱ አስቀድሞ ጠዋት ላይ በከተማዋ አንድ ታጣቂ በፈጸመው ጥቃት ሁለት ሰዎች መገደ ላቸውና ስድስት ሰዎች መቁሰላቸው ታውቋል። ይህም በጨዋታው መክፈቻ ላይ ጥላውን ያጠላ ሲሆን ፖሊስ በወሰደው እርምጃ ታጣቂውም ህይወቱን አጥቷል። የኒው ዚላንድ ጠቅላይ ሚኒስትር ክሪስ ሄፕኪንስ ጥቃቱን የፈጸመው የ24 ዓመት ወጣት የፖለቲካ ወይም የርዕዮተ ዓለም ፍላጎት ያለው ስለመሆን አለመሆኑ የሚታወቅ ነገር የለም ብለዋል። ሆኖም ጠቅላይ ሚኒስትሩ የዓለም ዋንጫው የመክፈቻ ስነ ስርዓት በተያዘለት መርሃ ግብር መሰረት እንደሚካሄድ ለፊፋ ያረጋገጡ ሲሆን ስነ ስርዓቱም ማምሻውን በድምቀት ተከ ተካሂዷል። የ2023 የሴቶች አለም ዋንጫ ጣምራ አስተናጋጇ አውስትራሊያም አየርላንድን አንድ ለዜሮ በሆነ ተመሳሳይ ውጤት አሸንፋለች። በቀጣዮቹ ቀናት በተካሄዱ ሌሎች ጨዋታዎች ስዊዘርላንድ ፊሊፒንስን ሁለት ለዜሮ፣ ስፔን ኮስታሪካን ሶስት ለዜሮ፣ ጃፓን ዛምቢያን አምስት ለዜሮ፣ እንግሊዝ ሃይቲን ዴንማርክ ደግሞ ቻይናን በተመሳሳይ አንድ ለዜሮ፣ ያለፈው የዓለም ዋንጫ ባለቤት ዩናይትድ ስቴትስ ቪየትናምን ሶስት ለዜሮ አሸንፈዋል። ኔዘርላንድስ ስዊድንና ጣሊያንም ተጋጣሚዎች ጨዋታዎቻቸውን የረቱ ሲሆን ይህ ዘገባ እስከተጠናቀረበት ጊዜ ድረስ ከተካሄዱ ጨዋታዎች መካከል ናይጄሪያ ከካናዳ እንዲሁም ፈረንሳይ ከጃማይካ ያለምንም ግብ በአቻ ውጤት ተለያይተዋል። በአውስትራሊያና በኒውዚላንድ አስተናጋጅነት የሚካሄደው ውድድሩ ከተጀመረበት ጊዜ አንስቶ የአንድ ወር ቆይታ የሚኖረው ነው። በስምንት ምድቦች የተከፈሉ 32 ሀገራት በውድድሩ የሚሳተፉ ሲሆን የተሳታፊ ሀገራት ቁጥር ከ24 ወደ 32 ከፍ ብሎ እንዲሁም በሁለት ሀገራት አስተናጋጅነት የሚካሄድ የመጀመሪያው የፊፋ የሴቶች የዓለም ዋንጫ ነው። ትናንት በለንደን በተካሄደ የዳያመንድ ሊግ የ5000 ሜትር ውድድር አትሌት ጉዳፍ ጸጋይ የራሷን ምርጥ ሰዓት በማስመዝገብ ጭምር አሸንፋለች። ጉዳፍ ርቀቱን ለማጠናቀቅ 14 ደቂቃ ከ12.29 ሰከንድ የፈጀባት ሲሆን ኬንያዊቷ ቢትሪስ ቺቤትና ኔዘርላንዳዊቷ ሲፈን ሀሰን በቅደም ተከተል ሁለተኛና ሶስተኛ ወጥተዋል። አርብ ዕለት በሞናኮ በተካሄደ የወንዶች 5000 ሜትር ዳያመንድ ሊግ ውድድር ደግሞ ኢትዮጵያውያን አትሌቶች ሀጎስ ገብረ ህይወት በሪሁ አረጋዊና ጥላሁን ሀይሌ ሊግ ከአንደኛ እስከ ሶስተኛ ተከታትለው በመግባት አሸንፈዋል። በውድድሩ ሶስቱም አትሌቶች የራሳቸውን ምርጥ ሰዓት አስመዝግበዋል። በዚሁ በፈረንሳይ ሞናኮ ኬንያዊቷ ፌስ ኪፒጎን በ50 ቀናት ውስጥ ሶስተኛ ክብረ ወሰን በማስመዝገብ በስፖርቱ ያላትን ሀያልነት ማስመስከሯን ቀጥላለች። አትሌቷ በአንድ ማይል ርቀት የዳይሞንድ ሊግ ውድድር ክብረ ወሰን በመያዝ አሸንፋለች። ርቀቱን አራት ደቂቃ ከ07 ነጥብ 64 ሰከንድ ያጠናቀቀችው ኪፒጎን ከአራት ዓመት በፊት በሲፈን ሐሰን የተያዘውን የርቀቱን